በቅርቡ ከውጭ ሀገራት ወደ ኢትዮጵያ ከተመለሱ የፖለቲካ ድርጅቶች አንዱ የሆነው የትግራይ ዴሞክራሲያዊ ትብብር ታንድና በትግራይ ክልል ለአመታት እየተንቀሳቀሰ ያለው ተቃዋሚው አረና ትግራይ ለሉዓላዊነትና ዴሞክራሲ ትላንት በጋራ በሰጡት ጋዜጣዊ መግለጫ በትግራይ ክልል ሰላማዊ ትግሉ የሚያደናቅፉ እርምጃዎች በገዢው ፓርቲና የጸጥታ ኃይሎች እየተፈጸሙ ነው ሲሉ ገልጸዋል። የአረና ለሉዓላዊነትና ዴሞክራሲ ሊቀመንበር አቶ አብርሃ ደስታ በሰላማዊ እንቅስቃሴ ላይ የነበሩ አርባ ገደማ ወጣቶች ህግን በተላለፈ ሁኔታ መታሰራቸው ገልጸዋል። ከአርባ በላይ ከአርባ ወደ ሃምሳ የሚሆኑ ወጣቶች ታስረዋል። የኛ አባላትም አሉ፣ የኛ ደጋፊዎችም አሉ። የህዝብ ተወካዮች እዛ ህዝብ የህዝብ ብሶት ለህዝብ ለመንግስት እንዲያቀርቡ የህዝብ ጥያቄ እንዲያቀርቡ የተመረጡ የኮሚቴ የእንደርታ ህዝብ ኮሚቴ ብሎ የመረጣቸው ሰዎችም እዛ ታስረዋል። ስለዚህ የሚቃወሙ ሰዎች ከታሰሩ ከተሰደቡ፣ ፓርቲዎች በአንዳ ተብለው ከተሰደቡ ይሄ ኢህአዴግ ከፈረመው ጋር አብሮ አይሄድም፣ ይጸረራል። ከበርካታ ዓመታት በኋላ በቅርቡ ወደ ሀገር የገቡት የትግራይ ዲሞክራሲያዊ ትብብር ታንድ የድርጅቱ ጉዳዮች ኃላፊ አቶ መኮንን ዘለለው በበኩላቸው በትግራይ ክልል ሰላማዊ የፖለቲካ ትግል ለማድረግ አስቸጋሪ የሚያደርጉ ክዋኔዎች እየተፈጸሙ ነው ሲሉ ገልጸዋል። ትግራይ ህዝብ በመናገሩ ብቻ ነው የሚደበደበ። ያለ መናገር ያሳስራል። በትግራይ መናገር ያስደበድባል። በትግራይ መናገር ያስገድላል። በትግራይ ስለ ሰላም ተነጋግረህ አብረን እንሰራለን ለአንድነት እንሰራለን ብሎ መናገሩ በእውነት ከሆነ እኛ ደስታችን ነው። ግን አሁን ባለው ሁኔታ በመሬት ያለው ሁኔታ ሲታይ ግን በትግራይ ህወሓት፣ በጠቅላላ ተቃዋሚ እንዳለ ለማመንም የሚደግፍ አይመስለኝም። በሌላ በኩል የፖለቲካ ድርጅቶቹ ከሚያቀርቡት አቤቱታ ጋር ተያይዞ ጥያቄ ያቀረብንላቸው ወጣቶቹ ታሰሩበት የተባለው ኩያ አካባቢ የፖሊስ አዛዥ ረዳት ኢንስፔክተር ዘመንፈስ ገብረ መስቀል በበኩላቸው በቁጥጥር ስር የዋሉት ተጠርጣሪዎች በሰላማዊ እንቅስቃሴ ላይ የነበሩ ሳይሆን ሆን ብለው ግጭት ለመቀስቀስ እየሰሩ የነበሩ ናቸው ሲሉ ማስተባበያ ይሰጣሉ። እዛ እነዚያ ቅዛቶ ዘና ሰላም ደህንነቱን ኮነ ይለም የክልሉን ሰላምና ደህንነት ሆን ብለው ለማወክ ወደ አደባባይ ወጥተው ነበር። የሚመለከተው የጸጥታ አካል ደግሞ ስርዓት እንዲያደርጉ ከድርጊታቸው እንዲቆጠቡ በማይክሮፎን የተደገፈ ጥሪ አደረገ። እሺ ብለው ሊመለሱ ስላልቻሉ ፖሊስም መተንኮስ ሲጀምሩ የነበረው የጸጥታ አካል ሁከት እየፈጠሩ የነበሩ አካላት ያለ አንዳች ችግር በቁጥጥር ስራ ውለዋል። ከዚህ በተጨማሪ የትግራይ ዲሞክራሲያዊ ትብብር ታንድ ና አረና ትግራይ ትናንት በጋራ በሰጡት ጋዜጣዊ መግለጫ የዳሰሱት ጉዳይ የኢህአዴግ ምክር ቤት ስብሰባ ከተጠናቀቀ በኋላ የወጣው የጽሁፍ መግለጫን ይመለከታል። ኢህአዴግ በመግለጫው በቅርቡ የተፈረመው የቃል ኪዳን ሰነድ ለማክበር አቋም ማንጸባረቁ መልካም እርምጃ ብለውታል። ኢህአዴግ በመግለጫው እንደጠቀሰው ፓርቲ በፖለቲካ ፓርቲዎች መካከል የተፈረመውን የአሰራር ቃል ኪዳን ሰነድ ተግባራዊ ያደርጋለሁ ብለዋል። ይሄ በጣም የሚደገፍ ነው። እኛም የምንፈልገው ይሄ ነው። ምክንያቱ የቃልኪዳን ሰነዱ የፖለቲካ ፓርቲዎች እንዴት በሰላማዊ መንገድ መንቀሳቀስ እንዳለብን፣ በሰለጠነ መንገድ፣ ግጭት በሌለበት መንገድ መሄድ እንዳለብን የሚያሳይ ስለሆነ እኛም የሚፈረም ነው ስለሆነ በጣም ጥሩ ነው ይሄን መደረጉ። ከዚህ በተጨማሪ አረና እና ታንድ በቀጣይነት ለመዋሃድ እየሰሩ መሆኑ ገልጸዋል። ለዲደብልዩ ዘገባ ሚሊዮን ኃይለስላሴ መቀለ።